በድሬዳዋ በጥምቀት በዓል አከባበር ላይ ያልታወቁ ሰዎች የፈጸሙትን ትንኮሳ ተከትሎ የተነሳው አለመረጋጋት ትላንትናና ዛሬም ቀጥሏል። አጀንዳውም ሃይማኖትን ከመከላከል ተቀይሮ የልማትና የመልካም አስተዳደር ጥያቄዎች፣ የታሰሩ ይፈቱልን ወደሚል ዞሯል። ተጨማሪም የከተማዋ አካባቢዎች መንገዶች ተዘግተው ውለዋል። የከተማዋ የንግድ ማዕከላት የሆኑ ቀፊራ ኮነል ታይዋን ሩስተራ፣ አሸዋና አካባቢ ያሉ መንደሮችና ባንኮችም ተዘግተው ውለዋል። ዛሬ ጠዋት የአዲስ ከተማ ወጣቶችን ከንቲባው ያናግራል ተብሎ በተስፋዬ ሜዳ ተሰብስበው የነበረ ቢሆንም ከንቲባው ግን ሦስት መቶ ተወካዮች ተመርጠው በአዳራሽ ውይይት እናካሄዳለን ብለዋል መባሉ ከአዲስ አበባና ከሐረር ወደ ድሬዳዋ መግቢያ ብቸኛው የሃይስኩል ሼል መንገድ እንዲዘጋ መንስኤ ሆኗል። ሆኖም በከንቲባው በኩል በአዳራሽ እንወያይ የሚል አማራጭ ብቻ ነበር ከመጀመሪያውም የቀረበው ተብሏል። አመጹ ቀስ በቀስ አድማሱን አስፍቶ እኩለ ቀን ላይ አብዛኛው የከተማዋን ሰፈሮች ያካለለ ሆኖ ውሏል። አመሻሹ ላይ ግን ብዙ አካባቢዎች የተረጋጉ ነበሩ ተብሏል ዝርዝሩን አዲስ ቸኮል ያቀርብልናል። ከትላንት በስቲያ የእግዚአብሔር ቤተ ክርስቲያን ታቦት ገብቶ ሲመለስ ድንጋይ መወርወሩን ተከትሎ ነበር ተቃውሞ የተነሳው። በወቅቱና በማግስቱ በቤተክርስቲያን ክርስቲያን ላይ ጥቃት ተፈጽሟል ብለው ያመኑ ምዕመናን አጥቂዎቹን ለመበቀል ከከተማዋ የተለያዩ አካባቢዎች ተሰባስበው ወደ አሸዋ ሄደው ነበር። ሆኖም ነንበሯን አካባቢ የተሰባሰቡ ምዕመናንን ለመበተን ፖሊስ አስለቃሽ ጭስ መጠቀሙና ከእነሱ መካከልም የተወሰኑት መታሰራቸው ሌላ ቁጣም ወልዷል። በዚህም ትላንትና በተለይ ሼል አካባቢ ረብሻ ተነስቶ ነበር ምንም እንኳ ፖሊስ አስሯቸው የነበሩ አብዛኞቹን ወጣቶች ማታውኑ ቢፈታም ረብሻው ግን አልቀረም በዛሬው ሁለት አዋት ከንቲባው የአዲስ ከተማ ነዋሪዎችን ያናገራል ተብሎ በድምፅ ማጉያ ተለፍፎ ነዋሪዎች በተስፋ ሜዳ ተሰብስበው የነበረ ቢሆንም ቆይቶ ግን ከንቲባው ሶስት መቶ ተወካዮች ተመርጠው በአዳራሽ እንወያይ ብለዋል መባሉን ሲሰሙ ተቃውሞ እንደተጀመረ ነው የአይንማኞች ለቪኦኤ የተናገሩት ጥያቄዎች ሳያነሱ ከነበሩት መካከል ወጣት ናትናኤል እንዲህ ይላል ዋና አስተዳደሩ ተክፋዬ ሜዳ የሚባል ቦታ አለ እዛ ላይ ጠዋት ሶስት ሰዓት ከሁለት ሰዓት ከሶስት ሰዓት ባለው ሰዓት መጥቼ አዋራቸዋለሁ መፍትሄ እናደርጋለን ብሎ ነበረ እና ህዝቡ ሁሉ ወጥቶ መፍትሄ እየጠበቀ ነበር። እዛ እየጠበቀ ካለ አራት ሰዓት አለፈ አራት ተኩል ሆነና፣ በቃ የማይመጣ ከሆነ ይሄ ንቀት ነው። ስለዚህ እኛ ሄደን እናናግረው በሚል ነው ህዝቡ እንዳለ መውረድ ጀመረ። እሱ ለማዋራት ያለበት ቦታ ድረስ ሄዱ። ለማዋራት እዛ በሚደርሱበት ሼል አካባቢ በሚደርሱበት ሰዓት ላይ አድማ በታኞች ምናምን መጡ። የህዝቡን መሰብሰብ ሲያዩ መተኮስ ጀመሩ። አድማ በታኞቹ የጭስ ቦምብ ማለት ነው። አንደኛው ዘብሻውን የቀሰቀሰው ወይ የመጡት አካላቶች የእነዚህ አድማ በታኞች በስነ ስርአት ጠርተው ምንድን ነው ችግር ውስጥ ይቆሙ፣ እኛን አዋሩ፣ ምናምን ብለው ቢያዋሯቸው መፍትሄ ማድረግ ይቻል ነበር። ቀጥታ ግን እርምጃ ነው የወሰዱት ሲመስሉ ወዳልተፈለገ ነገር ወሰደው። ነገር አዲስ ከተማ ላይ ከንቲባው ይመጣሉ ብሎ ሲጠብቅ የነበረው ነዋሪ አለመምጣታቸውን ተከትሎ ከአዲስ ከተማና ግንፍሌ ወደ ሼል በመሄድ የድሬዳዋ መግቢያ የሆነውን መንገድ ዘግተውታል። ይህንን ተከትሎም ከአምስት ሰዓት ጀምሮ ደቻቱ፣ ገንደቆሬና ጎሮ እንዲሁም ሳቢያን አካባቢ ብሪጅ ሰኢዶና መስቀለኛ አካባቢ ነዋሪዎች ለተቃውሞ ወደ ጎዳና ወጥተዋል። ከዚራ ጥቂት ወጣቶች ወጥተው የነበረ ቢሆንም በፖሊስ ኃይል ተበትነዋል። የወጣቶቹ ጥያቄ መነሻው ከነበረው የቤተ ክርስቲያንን ጥቃት ከመቃወም ወጥቶ ወደ ልማትና መልካም አስተዳደር ዞሯል። በተለይ የአዲስ ከተማ ነዋሪዎች ከውሃ መንገድ፣ ስራ እድል ፈጠራ፣ ፍትህና መልካም አስተዳደር አንጻር አሉብን ያሏቸውን ጥያቄዎች ሲያነሱ ተደምጠዋል። ወጣት ናትናኤል እንዲህ ይላል። ስራ የት መሬት ላይ የወረደ ነገር ማየት ይፈልጋል። በማነጋገርም ቃል በመግባትም አሁን ሀሳቦችን እኮ በተለያዩ አቅጣጫ እኮ ሰምተዋል። ሀሳቦች እንደሆኑ ለረብሻው መነሻ ምክንያት እንደሆኑ አውቀውታል። እስካሁን ማለት ነው። ተነጋግረው በቀጥታ እርምጃ መውሰድ ለምሳሌ መንገድ ነው አይደል የሚባለው? ዶዞሩ ምቱ መቆፈር ነው መጀመርያ ያለበት። ቢጀምር ሰው ማ ስሞት ነው እጁን ስሞ ነው የሚቀበለው። አሁን በስምንት ቀን በዘጠኝ ቀን ነው የሚመጣው። አንድ ቤቱ ስድስት ልጅ አለ። አንድ ቤት ውስጥ እህት ወንድ ምናምን እናት ከሚ ልጇ ጋር ልጅ ከሚስቱ ጋር አንድ ቤት ውስጥ ነው እንደዚህ ነው እየተኖረ ያለው ይህንን ማህበረሰብ ማጥቃት ትንሽ አይገብድም? አስራ ስምንት ቀን ዋስ ይዘጋብህ እንዴት ነው እሺ ምን ምንድን ነው የምታደርገው ድሬዳዋን የሚያክል ከተማ የምትባል ፌዴራል ተብላ ስያሜ ይሰጣት ሀገር ላይ የአያዋ ስጠጣ ትንሽ አይገብድም? ስለዚህ እነዚህ የታመቁ ጥያቄዎችን መመለስ ነው ያለበት። በከንቲባ ጽሕፈት ቤት የሚሰሩና ስማቸው እንዲጠቀስ ያልፈለጉ አንድ አመራር ግን ከንቲባው ከመጀመሪያውም በአዳራሽ ልወያይ እንጂ ሜዳ ተሰብሰቡ እመጣለሁ አላሉም ብለዋል። የወጣቶችን ጥያቄዎች ከሚያስተባብሩት መካከል አንዱ የሆነው ወጣት ጌትነትም ቢሆን በዚህ ሰዓት ሰላም ነው ቅድሚያ የሚሰጠው ብሏል። አሁን ወጣቱ በአሁኑ ሰት በጣም ሆት ብሏል። ማን ነው እዛ ጋር ሄዶ ወጣቱን እንደዚህ ብሎ የሚያስረዳው ማለት ነው። ስለዚህ አሁን አቅጣጫችን እንጠቁም ከተባለ ከታች ወደ ላይ መውረድ መቻል አለበት ማለት ነው። በየቀበሌያቸው ስር ያሉ አመራሮች ይህንን ስራ መስራት ይኖር ይጠበቅባቸዋል። አሁን ዛሬ አመት ተነሶ ሕዝብ እየተመታ በመሳሪያ በመሰራገር እየተመታ ኑ ላትናግራችሁ ማለት ይከፍታል። ምክንያቱም የተናደደ ሕዝብ ከማንም ጋር ውይይት አያደርግም በሰዓቱ ማለት ስለዚህ የቀመ ይሰጡ አሁን ሰላም እንዲፈጠር ብቻ ሰላም ላይ እየተሰራ በቃ እንዲረጋጋ ማለት ነው። ከዛ ከሶስት ቀን ከአራት ቀን በኋላ ውይይቱ ቢደረግ ያመርታለ እንደኒ ማለት ይሄ ኔ ሀሳብ ነው። የህግ ባለሙያ የሆኑት አቶ ይትባረክ አስፋው ከተማዋ አሁን ከገባችበት አጣብቅኝ እንድትወጣ ከመንግስትና ከወጣቶች የሚጠበቅ አለ ይላሉ። በሁለቱም በኩል ብናይ በሰላምና በሰላም መንግስት እንደ መንግስት በየደረጃው በዚህ ውስጥ የተሳተፉትን ሰዎች የሃይማኖት መቻቻልን፣ እንዲሁም የሰዎች አብሮ የመኖርን የመሳሰሉትን እሴቶችን ሊያዳብር የሚችል ስልጠናዎች፣ ውይይቶች በተለይ ውይይት ማካሄድ አለበት፣ ከወጣት ጋር የሚል እምነት አለ። ምንም ያለምንም ቅድመ ሁኔታ አንድ ከመንግስት በኩል ሌላ ሁለተኛ ከመንግስት በኩል የህግ የበላይነት መረጋገጥ መቻል አለበት። እዚህ ከተማ ላይ ትልቁ ችግር ነው። እንደ አንድ ህግ ባለሙያ የማየው የህግ የበላይነት የለም። ስለዚህ የህግ የበላይነት መስፈን መቻል ይኖርበታል። ተጠያቂ ሊጠየቅ የሚገባው ከባለስልጣንም ሆነ ከተለያዩ የመንግስት ሹማምንት ጀምሮ ሊጠየቁ የሚገባቸው አካላቶች ተጠያቂነት መስፈን መቻል አለበት። ያ ካልሆነ ሰው ፍራስትሬት ያደርጋል። ሰው ፍራስትሬት ሲያደርግ ደግሞ የሚሄደው ወዳልተፈለጉ ድርጊቶች ነው። ይሄ በግልጽ የምናየው ነው። ከዚህ በፊትም የኖርንበት ነው። እያየነው የዛሬ ዘጠኝ ወርና አንድ አመት ቀደም ያየነውም እና ያስተዋልነውም ነገር ይሄንን ከጀርባ ሆነው ሲያስተባብሩ የነበሩ አካላት መንግስት ውስጥም ይኖራል፣ ግለሰብ ውስጥም ይኖራል። እነኛን ተጠያቂ እንዲሆኑ ማስቻል የመንግስት ቀዳሚ የስራው ኃላፊነት ነው። ሌላው ህጋዊና ተመጣጣኝ የሆነ እርምጃ የሚባል ነገር አለ። ህጋዊና ተመጣጣኝ እርምጃ ሊወሰድ ይገባል። የመጀመሪያ የመንግስት የአንድ የትኛውም ሀገር መንግስት ግዴታ ሰላምና ፀጥታን ማስፈን ነው። የመጀመሪያ ተቀዳሚ የመንግስት ተግባር ያ። ከሆነ ደግሞ ተቀዳሚ ተግባሩን ለማከናወን የሚወስደው እርምጃ ተመጣጣኝና ህጋዊ መሆን አለበት። ተመጣጣኝና ህጋዊን ብቻ ሳይሆን አንዱን የእናት ልጅ አንዱን የእንጀራ እናት ልጅ እያረገ የሚለያይ ከሆነ ግጭቶቹ እየሰፉ እየሰፉ ከሰፈር ሰፈር እየተዛመቱ የሚሄዱ እንጂ የሚረግቡና የሚቀንሱ አይሆንም። ስለዚህ እነኚህ ሶስቱን ከመንግስት አካላት ይጠበቃል። ሌላው ከወጣቱ ወጣቱ ብዙ ቅሬታዎች ይኖሩበት ብዙ ያልተፈቱለት ለሀያ ሰባት አመት ሲንጓተቱ የመጡ ከሰፈር ሰፈር እየተለየ ከቦታ ቦታ እየተለየ ከብሔር ብሔር እየተለየ ወዘተርፈ ሲሰሩ የነበሩ አድላዊ አሰራሮች፣ የመግፋት ነገሮች በከተማ ውስጥ ይስተዋላሉ። እነኛን ሊፈታለት ይገባል። አዎ ይገባል። ግን በምን አግባብ ነው የሚፈታው ከተባለ ሰላማዊ በሆነ መንገድ ዛሬ ትናንትና አይደለም። የተሻሉ ነገሮች አሉ። ከተገወጆዎች በደረሰ የመረጃ መሰረት አራት ሰዎች በጥይት ተመትተዋል። ወጣት ጌትነት እንዲህ ይላል። ወደ አምስት ሰዓት አካባቢ ላይ መስቀለኛ ላይ ፈዋደ የሚባል ልጅ እግሩን ተመቷል። ገንደ ቆሬም አካባቢ አልፋሲካ የሚባል ልጅ እግሩን ተመቷል። የድል ጮራ ስራ አስኪያጅ አቶ ሙሄዲንም አራት ሰዎች ድንገተኛ ክፍል ሕክምና እየተደረገላቸው እንደሆነ ገልጸው የጉዳቱ መንስኤ ግን ጥይት መሆኑን እንዳላረጋገጡ ተናግረዋል። አሬ የገቡት አራት ናቸው በጥይት የተመቱ ወይስ ሌላ ጉዳት ነው? አሁን እንጃ ነገር አለኝም። አንደኛው አሰርት ስፔሻሊስት እየጠበቁ ነው። አንደኛው ሰርጀኑ ይዞት እያየው ነው። ሌላኞቹ እንዲ ነርሶቹ ድሬስ አድርጓቸዋል። ከመንግስት በኩል የኮሚኒኬሽን ቢሮ ኃላፊውና የፖሊስ ኮሚሽን ህዝብ ግንኙነት ለማግኘት ያደረግነው ጥረት አልተሳካልንም። ከሁለቱም በኩል ምላሽ ስናገኝ የምናስተናግድ መሆኑን እናስታውቃለን። ድሬዳዋ በኢህአዴግ ና ሶዴፓ ጥምረት የምትተዳደር ከተማ ነች። ከተማዋ እስከ አስራ ዘጠኝ ዘጠናዎቹ ድረስ የሀገሪቱ ሁለተኛ ትልቅ የነበረ ሲሆን አሁን በማዕከላዊ ስታትስቲክስ ዘገባ መሰረት ስድስተኛ ደረጃ ላይ ትገኛለች። በስራ አጥነት ከተማዋ ከቀዳሚዎቹ ተርታ የምትሰለፍ ስትሆን በልማትና መልካም አስተዳደር ላይ ፍትሐዊ ተጠቃሚ አይደለንም የሚል ቅሬታም በአንዳንድ ነዋሪዎቿ ይቀርብባታል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ሸኮል ነኝ።